ወዳጆቻችን ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ፣ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ይህ እግዚአብሔር ፈቃዱ ሆኖ እነሆ በዚህች በተወደደች ሰዓት በራዲዮናችን ዙሪያ አንድ ላይ እንድንገናኝ እግዚአብሔር አምላካችን ለእኔም ለናንተ ምሕረቱን አሰፋልን። በእውነት ከእግዚአብሔር እይታ ከእግዚአብሔር ዐይን ፊት ፈጽሞ ሳንጠፋ ተጠብቀን፣ አዎ ተጠብቀን እንደ ገና ደግሞ ለዚህች ምሽት እግዚአብሔር አምላካችን አድርሶናል። እግዚአብሔር ለዘላለም የተመሰገነ ይሁን። ወገኖቼ በባዘንበት ስፍራ ሁሉ በወጣን በገባን ቁጥር እግዚአብሔር አምላካችን ለእኔና ለእናንተ ቅዱሳን መላእክቶቹን ልኮ በግራና በቀኝ ከፊትና ከኋላም ደግሞ ጠብቆናል። እግዚአብሔርን ምን ይሳነዋል? ወታደሮቼ ደከሙ ጡረታ ሊወጡ ነው ብሎ እግዚአብሔር ፈጽሞ አይደናገጥም፣ አይረበሽም። እግዚአብሔር በቀንም በሌሊትም ስለ እኔና ስለ እናንተ ይተጋል። እንደምን አመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮቼ ኖ ሰላምታ ዐይን አልዘነጋውም። የእግዚአብሔርን ታላቅነት የእግዚአብሔርን ኀያል ሥራ ለእኔና ለእናንተ ያደረገውን በጎ ነገር እስቲ አስቀድሜ ልጠቃቅስ ብዬ እንጂ አዎ ወግማረጋችን ጌታ ኢየሱስ ክርስቶስ ነው። እኔና እናንተ ወግን ያየነው ከቅዱሳን ጉባኤም የተጨመር ነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ነው። እግዚአብሔር ልጁን ልኮ ባይታደገን ኖሮ ይሄንን ወጋና ይህም ነበረ ቅብዝብዝ የነበረችው ሕይወታችን በአክና የነበረችው ሕይወታችን በእርሱ ሰላምን አግኝታለች። አዎ ኢየሱስ ክርስቶስ ወግ ማረጋችን ነው። አሌሉያ ወግ ማረግ የጌታ ባንተ Mala ya tao hiwate, banta ta gegeta, banta ta cambar kon. hiwate, banta

ማዕረግ የጌታ ባንተ ተከበርኮ መዳያታው ሕይወቴ ባንተ ተከበረ። አዎ የኔና የእናንተ ሕይወት የተከበረው ወግንም ያየነው በኢየሱስ ክርስቶስ በመድኃኔ ዓለም ነው። እግዚአብሔር ለዘላለም የተመሰገነ ይሁን። በአንድ ወቅት ተቅበዝብዛ፣ በአንድ ወቅት ባቅና የነበረችው ሕይወታችን ሰላምንና እርካታን ያገኘችው በጌታ በኢየሱስ ክርስቶስ ነው። እግዚአብሔር ለዘላለም ይክበር ይመስገን። እንጸልይ። በሰማይና በምድር ላይ የምትገዛ እግዚአብሔር አባታችን፣ እግዚአብሔር አምላካችን፣ እነሆ መደላደያችን የሕይወት እንጀራችን ሆነልናልና እናመሰግንሃለን። በልጄ በጌታ በኢየሱስ ክርስቶስ በኩል ከጨለመ ሕይወት ወደ በራ ሕይወት ኖ ከቅብዝብዝነት ሕይወት እግዚአብሔር ወይ ሰላም ወደሚገኝበት ሕይወት ስላመጣ ህን ደግሞ እናመሰግንሃለን። በዚህች ምሽት አምላኬና ጌታዬ ሆይ እኛንም ኖ በዚህን ሰዓት በራዲዮናቸው ዙሪያ ተኰልኩለው ቁጭ ብለው በተለያየ አይነት ሁኔታ ውስጥ ተገኝተው አንተን ሊያደምጡ የቀረቡትን ታላላቆችና ታናናሾችን ከምሕረት እግዚአብሔር ከማደሪያ ደግሞ እንድትመለከታቸው የጐበጠውን ነገሮቻቸውን እንድታቀና አቤቱ ጌታዬ ሆይ የተሰበረውንም ደግሞ እንድትጠግን በዚህ ሰዓት በፊት ጌታ ሆይ ጸል አለሁ። ወገኖቼ አምላኬ የተለያየ ጥያቄ ሊኖራቸው ይችላል። በዚህን ሰዓት እነሆ እንደ መሻታቸው መጠን እንደ ጥያቄያቸው መጠን ደግሞ እንድትገናኛቸው እንድትመለከታቸው እግዚአብሔር ሆይ ሁሉንም ነገር አሳልፌ ላንተ ሰጠሃለሁ። ውጊያ ያለበት ወንድም ወይም እህት ልትኖር ትችላለች። አቤቱ አምላኬ ሆይ ስለ ነገ በማሰብህ ደግሞ ምን ይሻለኛል በሚል ጥያቄ ተይዛ ኖ ወይንም ተይዞ እግዚአብሔር ሆይ በፊት በመተከዝ የተቀመጠ ወይም የተቀመጠች ልትኖር ትችላለች። ይህችን ነብስ እንድትመለከት አምላክሽ ማረፊያሽ፣ መደላደያሽ፣ ምርኩዝሽ እኔ ነኝ እንድትላት ለዚህች ነብስ ሁሉንም ነገር አሳልፌ ለአንተ እሰጥሃለሁ። እግዚአብሔር አባቴና አምላኬ ሆይ የሰውን ጥያቄ በወቅቱና በሰዓቱ በአንተ የጊዜ አቆጣጠር መመለስ የምትችልበት አንተነ እግዚአብሔር አምላኬና ጌታዬ ሆይ ወገኖቼን እኔንም እንድትመለከት የሚያስፈልገንን ነገር ሁሉ በጊዜው ደግሞ እንድታከናውንልን፣ እግዚአብሔር ሆይ አሳልፈን ሁሉንም ለአንተ እንሰጣለን። በዚህች ምሽት ደግሞ በመካከላችን ተገኝ። በድንቅ ሁኔታ በጌታ መንፈስ ቅዱስ አስተማሪነት ደግሞ ከቃል ድንቅ ነገርን ማየት መማር እንድንችል እርዳን። እንደ ተማርነው ደግሞ የፍሬ ሰዎች እንድታደርገን እንለምንሃለን። ለሌሎች ምሳሌ የምንሆንበትን ጉልበትና አቅም ስጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያጣጠር ነው መሠረት የምዕራፍ አምስትን ቀጣይ ክፍል እግዚአብሔር ወዶና ፈቅዶ ለዛሬ አድርሶን ደግሞ ይዘንላችሁ ቀርበናል። ባለፈው ምሽት ክፍለ ጊዜ ጥናታችን ስለ ገጽ ብስት አንድ በአንድ ስንመለከት ነበረ። በመቅደሱ ውስጥ ሦስት ነገሮች እንዳሉ ከእነርሱም አንደኛው የወርቅ መቅረዝ፣ የገጽ ብስት ያለበት ገበታ እንዲሁም የዕጣን መሠዊያ መሆናቸውንም ስንመለከት ነበረ። የገጽ ብስት ክርስቶስ ሕይወትን ደግፎ የሚያቆም እንደሆነ ያመለክታል። የዘላለም ሕይወት ከሰማይ የሚመጣ ስጦታ ነው። መናም ከሰማይ የሚመጣ ነው። መና የሚቀበል ሰው የዘላለምን ሕይወት ይቀበላል። ይሁን እንጂ ይህን የዘላለም ሕይወት አጽንቶ የሚያቆመው የሚያበረታውና የሚደግፈው ምግብ ይፈልጋል። የገጽ ብስት ክርስቶስ ሕይወትን ደግፎ የሚያቆምና የሚያበረታ ነው ብለን ትምህርታችንን አንድ በአንድ መመልከታችን ይታወሳል። የገጽ ብስት ከምን ይዘጋጃል ለሚልም ሰው ደግሞ እነሆ ከተፈጨና ካልቦካ እል መሆኑን ይህንንም ደግሞ በዘሌዋውያን ምዕራፍ 2 ዘሌዋውያን ምዕራፍ አራት ቁጥር አምስት ውስጥ መመልከት እንደሚቻል ተመልክተናል። እግዚአብሔር ለዘላለም እየተመሰገነ ይሁን። ወዳጆቼ ባለፈው ክፍለ ጊዜ ጥናታችን እንደተመለከትነው ብዙ ክርስቲያኖች ዛሬ ክርስቶስን አይመገቡም። ዋናው ችግራቸው በራሳቸው መደገፍን ይመርጣሉ። በመንፈሳዊ ሕይወት እንድታድግ ከተፈለገ ኢየሱስ ክርስቶስን እርሱን መመገብ ይኖርብሃል ብለን በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አሥራ ስድስት በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አሥራ ስድስት ሐዋርያው ጳውሎስ የመሰከረውን ቃል ተመልክተናል። አዎ ከክርስቶስ እንመገባለን፣ እርሱ ሕያው ነውና እርሱን በመመልከት እናድጋለን። በዚህች ምሽት ደግሞ አብረን የምንመለከተው ከቁጥር በቁጥር 31 በመነሳት ይሆናልና፣ መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ዘጸአት ምዕራፍ 25 ከቁጥር 31 እስከ 33 ያለውን ተመልከቱ። በዚህ ክፍል ውስጥ ስለ ወርቅ መቅረዝ ይህ ክፍል ሲያወሳ እናነባለን። መቅረዝንም ከጥሩ ወርቅ አድርግ መቅረዙ ከእግሩና ከአገዳው ጋር በተቀጠቀጠ ሥራ ይደረግ። ጽዋዎቹም፣ ጉብጉቦቹም፣ አበቦቹም አንድነት በርሱ ይደረጉበት። በስተቀኙ ስድስት ቅርንጫፎች ይውጡለት። ሦስት የመቅረዙ ቅርንጫፎች በአንድ ወገን፣ ሦስቱም የመቅረዙ ቅርንጫፎች በሌላ ወገን ይውጡ። በአንደኛው ቅርንጫፍ ጉብጉብና አበባ ሦስትም የለውዝ አበባ የሚመስሉትን ጽዋዎች በሁለተኛውም ቅርንጫፍ ጉብጉብና አበባ ሦስትም የለውዝ አበባ የሚመስሉትን ጽዋዎች እንዲሁም ከመቅረዙ ለሚወጡ ለስድስት ቅርንጫፎች አድርግ ይላል። ከቁጥር ሰላሳ አራት እስከ ቁጥር ሰላሳ ዘጠኝ ያለውን መመሪያ ትተን እስቲ አለፍ ብለን ቁጥር አርባን ደግሞ እናንብብ በተራራ ላይ እንዳሳየው ምሳሌ እንድትሠራ ተጠንቀቅ ይላል። በመገናኛው ድንኳን ውስጥ ካሉት ነገሮች በይበልጥ የክርስቶስን ምስል የሚሰጠን መቅረዙ ነው። ወገኖቼ፣ ንጹሕ ወርቅ እንደሆነ ያሳያል። ስለ መለኮታዊነቱም ይናገራል። አምልኮ በብርሃን በመመላለስ የምንፈጽመው ጉዳይ ነው። ይህ በጣም ጠቃሚ ሀቅ ነው። ቀደም ብለን ስለ ገጽ ብስት ባለፈው ምሽት ጥናታችን ጠለቅና ሰፋ ባለ መልኩ መመልከታችን ይታወሳል። በአምልኮ ሕይወታችን ከክርስቶስ መመገብ እንዳለብንም አይተናል። አባል ሊሆንበት ቤተ ክርስቲያን በሌሎች ማኅበረሰባዊ ጉዳዮች ብቻ ጊዜውን የሚያሳልፍ ከሆነ እግዚአብሔርን እያመለክን ሳይሆን እንዲሁ በስብሰባ እየተሳተፍን ነው ማለት ነው። እግዚአብሔርን ማምለክ የምትችለው ወገኔ ሆይ የሕይወት እንጀራ የሆነውን ክርስቶስን ስትመገብ ብቻ ነው። እግዚአብሔርን ስታመልክ በብርሃን መመላለስ ይኖርባል። በመቅደስ ውስጥ ካለው መቅረዝ ምሳሌነት እንደምንረዳው ክርስቶስ ብርሃን ነው። ተፈጥሯዊ ብርሃን ከፈለግ ከመገናኛው ድንኳን መውጣት አለብ። በመቅረዙ ብርሃን መመላለስ የምትፈልግ ከሆነ ግን ወደ መገናኛው ድንኳን ውስጥ መግባት ይኖርባል። ዮሐንስ ምዕራፍ አንድ ቁጥር ዘጠኝ እንደሚነግረን ኢየሱስ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር የተባለለት ነው። ሰዎች በቃላትና በተለያየ ፍልስፍናቸው ሊያሳስቱን ይሞክራሉ። ይህንንም በማስመልከት ሐዋርያው ጳውሎስ እንዲህ ብሏል፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱም ማታለል ማንም እንዳይማርካችሁ ተጠበቁ ይላል። ቆላሲስ ምዕራፍ ሁለት ቁጥር ስምንት መመልከት ይቻላል። ክርስቶስ የእግዚአብሔር ልጅ ነው። በእርሱ ዘንድ ጨለማ የለም። መቅረዙ የተሠራው አንድ ወጥ በሆነ ወርቅ ነው። ይህ መቅረዝ በጣም ያጌጠና ውብ ነበረ። በመካከሉ አንድ ጧፍ ወይም ሻማ ማብሪያ ሲኖረው በእያንዳንዱ ወገን ሦስት ሦስት ቅርንጫፎች አሉት፣ በጠቅላላው ሰባት መሆናቸው ነው። እያንዳንዱ እግር ያቈጠቈጠና ያፈራ የለውዝ ዛፍ ይመስላል። ከበላዩ ደግሞ የፈካ የለውዝ አበባ። በዘይት የተሞሉት ማብሪያዎች ብርሃናቸውን የሚሰጡትም ከዚሁ ነው። የለውዝ እንጨት ተራ እንጨት ቢመስልም ወርቅ ነው። ይህም እንደገና የበቀለችውን የአሮንን በትር ያሳስበናል። በአሮን ክህነት ላይ ጥያቄ በተነሳ ጊዜ ክህነቱን ያጸናለት የዚህች በትር እንደ ገና መብቀል ነበረ። ሙቴው ነው። የለውዝ በትር ሕይወት ዘራ፣ ፍሬም አፈራ። ክርስቶስ የእግዚአብሔር ልጅ መሆኑ የጸናውም በትንሣኤው ነው። ከዘላለም ዘመናት ጀምሮ የእግዚአብሔር ልጅ ስለነበር ነበር፣ ስለ ትንሣኤው የእግዚአብሔር ልጅነቱን አጸና እንጂ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ አላደረገውም። አሮን በእግዚአብሔር እየተሾመ ሊቀ ካህን ነበረ። የአሮን የለውዝ በትር እንድትበቅል በማድረጉ እግዚአብሔር ክህነቱን አረጋግጦለታል። የክርስቶስ ትንሣኤ ሊቀ ካህንነቱንም አጽንቷል። ክርስቶስ ታላቁ ሊቀ ካህናችን ነው። ሰው ሆነ፣ የሰውንም ሥጋ ለበሰ። በነገር ሁሉ እንደ እኛ ተፈተነ፣ ሆኖም ኃጢአትን አላደረገም። የክህነቱ ዋነኛው መሠረት መለኮታዊነቱ ነው። ካህን በእግዚአብሔር ፊት ሰውን ይመስላል። ስለዚህም ሰውም መለኮትም የሆነው ክርስቶስ እኛን በእግዚአብሔር ፊት እየወከለን ነው። እኔን የሚያውቀኝና የሚረዳኝ ሊቀ ካህን በሰማይ አለ። ወገኖቼ፣ እናንተንም የሚያውቃችሁና የሚረዳችሁ ሊቀ ካህን በሰማይ አለ። እግዚአብሔር እየተመሰገነ ይሁን። በማንኛውም ሁኔታ ይህ ሊቀ ካህን ሊረዳን ይችላል። የእግዚአብሔር ልጅነቱን ያጸናው ትንሣኤው የክህነት መብቱንም ማጽንቶለታል። የመቅረጹ ወርድና ስፋት፣ ቁመትና ርዝመት አለመገለጡ ደግሞ እጅግ የሚገርም ጉዳይ ነው። ምክንያቱም መለኮትን መመዘን መለኮትን መለካት አይቻልምና። የእግዚአብሔር አሰራር አይገርማችሁ? ምን እንደ እግዚአብሔር ልጅነቱ ልንለካው አንችልም፣ ልንረዳውም አንችልም። ከሰው አእምሮና ምርምር በላይ ነው። ያም ሆኖ ግን ፍጹም ሰው ነበረ። መለኮትነቱና ሥጋዊነቱ በፍጹም አልተዋሃዱም። ኢየሱስ አልቅሷል። ልብ በሉ። ኢየሱስ ክርስቶስ በአንድ ወቅት ልክ እንደ ሰው አልቅሷል። ይሁን እንጂ አልዓዛር ሆይ ና ማዘዙንም መዘንጋት የለብንም። መቅረዙ በመቅደስ ውስጥ ያበራል። ይህ ስፍራ የአምልኮ ስፍራ ነው። የሚበሩትን ሻማዎች ሁሉ ደግፎ የያዛቸው መቅረዙ እንደሆነ ማስተዋል መቻል አለብን። በተቃራኒው ደግሞ የሻማዎቹ ብርሃን የመቅረዙን ውበት ይገልጣሉ። በመቅረዙ ውስጥ ያለው ዘይት መንፈስ ቅዱስን ይወክላል። በዮሐንስ 14 ቁጥር 26 ክርስቶስ ስለ መንፈስ ቅዱስ ሲናገር፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ የነገርኳችሁን ሁሉ ያሳስባችኋል አለ። እነዚያ መብራቶች የመቅረዙን ውበት እንደሚገልጡ ሁሉ እኔና እናንተም ወገኖቼ፣ የእግዚአብሔርን ቃል ስናጠና መንፈስ ቅዱስ የክርስቶስን የእግዚአብሔር ልጅነት ይገልጥልናል። እግዚአብሔር ለዘላለም እየተመሰገነ ይሁን። በእውነት ጌታ መንፈስ ቅዱስ አንዳች ነገርን ሳያስቀርብን ከዚህ ከኦሪት ዘጸአት ምዕራፍ ሀያ አምስት ታላቅ ነገርን እንድንማር ረድቶናል። እግዚአብሔር በዚህ ሁኔታ ውስጥ ደግሞ ለዘላለሙ ይጠብቀናል። እኔ አምናለሁ። በመቀጠል ደግሞ የምዕራፍ 26 ከፊሉን ትምህርት አብረን እንመለከታለን። ምዕራፍ 26 ስለ መገናኛው ድንኳን መጋረጃ እንመለከታለን። በመገናኛው ድንኳን ላይ አራት መጋረጃዎች ነበሩ። የመጀመሪያው መሸፈኛ ወይም በፍታ ናይለን ሲሆን ሰላሳ ክንድ ቁመት፣ አስር ክንድ ስፋትና አስር ክንድ ርዝመት ያለውን የማደሪያውን ድንኳን ይሸፍናል። ይህ የናይለን መሸፈኛ መሬቱን መንካት አልነበረበትም። እስቲ ቁጥር አንድ ፈጠን ብለን እንመልከት። ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከአምራዊውም ከቀይም ግምጃ የተሠሩ አስር መጋረጆች ያሉበት ማደሪያ ሥራ ብልህ ሠራተኛ እንደሚሠራ ኬሩቤል በእነርሱ ላይ ይሁኑ ይላል። የናይለን መሸፈኛ ወይም በፍታው በጣም ውብ ሲሆን የጥሩ ባለሙያ ሥራ ውጤት ነው። ቁጥር የሰባትን የተመልከቱ አለፍ ከማደሪያውም በላይ ለድንኳን የሚሆኑ መጋረጆች ከፍየል ጠጉር አድርግ አስራ አንድ መጋረጆች ታደርጋለ ይላል። መጋረጃዎቹ በአንድነት የተያዙ መሆን አለባቸው። ቁጥር ስምንት እያንዳንዱም መጋረጃ ርዝመቱ ሰላሳ ክንድ እያንዳንዱም መጋረጃ ወርዱ አራት ክንድ ይሁን የዐሥራ አንዱም መጋረጆች መጠናቸው ትክክል ይሁን ይላል። የአንዱ መጋረጃ ስፋት ሰላሳ ክንድ መሆን የነበረበት ይህም ማለት የላይኛውን ጫፍ በስተጎኑ ያለውን መሸፈን ይችላል ማለት ነው። መጋረጃዎቹ በቀለበቶች እርስ በርስ ይያዛሉ። ቁጥር አሥራ አራት ለድንኳኑም መደረቢያ ከቀይ አውራ በግ ቁርበት፣ ከዚያም በላይ ሌላ መደረቢያ ካቆስጣ ቁርበት አድርግ ይላል። ሦስተኛው መጋረጃ የሚሠራው ከአውራ በግ ቁርበት ሲሆን ቀይ ቀለም ይነከራል። አራተኛው መጋረጃ ደግሞ ከአቆስጣ ቁርበት ይሰራል። እያንዳንዱ መጋረጃ የራሱ ምሳሌ ያለው ወገኖቼ። የመጀመሪያው መጋረጃ ከግብፅ አገር የሚመጣ ጥራት ያለውን አይለን ሲሆን የኪሩቤልም ምስል አለበት። መሬቱን መንካት የለበትም። ውበቱን ይበልጥ ማየት የሚቻለው በማደሪያው ድንኳን ውስጥ ሲሆኑ ነው። የጌታ ኢየሱስ ክርስቶስ ውበት እንዲሁ በውጭ ላሉት ሰዎች አይታያቸውም። በእርሱ የሚረኩት የእርሱን ውበት የሚያዩት የእርሱ የሆኑት ብቻ ናቸው ከእርሱ ረገብ ብቻ ሳይሆን የእርሱንም ውበት ስለምናይ ልናመልከው ይገባናል። መዝሙር ዐሥራ ሰባት ቁጥር ስምንት መዝሙር ዐሥራ ሰባት ቁጥር ስምንት እንደ ዐይን ብሌን ጠብቀኝ፣ በክንፎች ጥላ ሰውረኝ ይላል። የኪሩቤል ምስል በመጋረጃ ላይ ነበረ። በክንፎቹ ጥላ ደግሞ ማረፊያ ስፍራ አለ። ሁለተኛው መጋረጃ ከፍየል ጠጉር የተሠራ ሲሆን፣ መሬቱን ይነካል። ይህ መጋረጃ ክርስቶስ ለኀጢአተኞች ምን ያህል ዋጋ ያለው መሆኑን ይናገራል። የክርስቶስ ሞት ምሳሌ ሲሆን ዓለም ሁሉ ሊሰማው የሚገባው መልእክት ነው። ዕብራውያን ምዕራፍ ዘጠኝ ቁጥር ሀያ ስድስት ዕብራውያን ምዕራፍ ዘጠኝ ቁጥር ሀያ ስድስት እንዲህ ይላል። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኀጢአትን ልሽር አንድ ጊዜ ተገልጧል፣ ይላል እዚህ ላይ በዓለም የሚለውን ቃል በዘመን በሚለው ቃል መተካት ይቻላል። ኢየሱስ ክርስቶስ አንድ ጊዜ ተገልጧል መታወጅ ያለበትም መልእክት የሆነው ሦስተኛው መጋረጃ በአውራ በግ ቁርበት የተዘጋጀ ሲሆን በቀይ ቀለም ይነከራል። ይህ መጋረጃ የክርስቶስን ብርታትና በመስቀል ላይ መሥዋዕት ሆኖ መሞቱን ያመለክተናል። አራተኛው መጋረጃ ደግሞ የሚሠራው ከአቆስጣ ቁርበት ነው። ከአርባ ዓመት የምድረ በዳ ጉዞ በኋላ ይህ መጋረጃ በጊዜ ብዛትና በአየሩ መለዋወጥ ቢጎዳም ምንጊዜም ቢሆን በውስጡ ላሉት ይከላከልላቸዋል። ይህ መጋረጃ ክርስቶስ በሰዎች ፊት እንዴት እንደ ተመላለሰ የሚያመለክት መልእክት አለው። በውስጥ ያለው የናይለን መጋረጃ ለአማኙ የክርስቶስን ውበት እንደሚያሳይ ሁሉ የአቆስጣ ቁርበት ግን ምንም የሚያሳየው ውበት የለውም። ክርስቶስን በተመለከተ ኢሳይያስ 53 ቁጥር ሁለት በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም ይላል። የክርስቶስ ውበት የሚታየን በውጪ ካለው ሳይሆን በውስጥ ካለው ነው። እኛ በእርሱ የምናየውን ዓለም ፈጽሞ ማየት አይሆንለትም። ከቁጥር አሥራ አምስት እስከ አሥራ ዘጠኝ ያለውን ደግሞ አለፍ በሉና ተመልከቱ። ለማደሪያው የሚቆሙትን ሳንቆች ከግራር እንጨት አድርግ። የሳንቃ ሁሉ ርዝመቱ አስር ክንድ ወርዱም አንድ ክንድ ተኩል ይሁን። ለእያንዳንዱም ሳንቃ አንዱም በአንዱ ላይ የሚያያይዙ ሁለት መጋጠሚያዎች ይሁኑለት። ለማደሪያው ሳንቆች ሁሉ እንዲሁ አድርግ። ለማደሪያውም በደቡብ ወገን ሀያ ሳንቆችን አድርግ ከሀያውም ሳንቆች በታች አርባ የብር እግሮችን አድርግ ከእያንዳንዱ ሳንቃ በታች ለሁለት መጋጠሚያዎች ሁለት እግሮች ይሁኑ ይላል። እነዚህ ሳንቆች ለረጅም ጊዜ የሚኖሩ የግራር ዛፍ ሳንቆች ናቸው። ሳንቆቹ በወርቅ እንዲለበጡ ይደረጋል። በእያንዳንዱ ወገን ሀያ ሳንቆች ከማደሪያው ድንኳን በስተጀርባ ደግሞ አስር ሳንቆች ይኖራሉ። በየሳንቃዎቹ ላይ ባሉት ቀለበቶች ዘንግ ይገባባቸዋል። ይህም ድንኳኑን ደግፎ እንዲይዝ ነው። በማደሪያው ድንኳን የምናገኘው ማንኛውም ነገር ስለ ክርስቶስ ማንነት ወይም ስለ ሥራው የሚናገር ነው። የብረቱ ዘንግ የማደሪያውን ድንኳን ደግፎ እንደሚያቆም ሁሉ እውነተኞቹ አማኞችንም ደግፎ የሚያቆም መንፈስ ቅዱስ መሆኑን ከዚሁ መረዳት ይቻላል። አማኞች በመንፈስ ቅዱስ ኅብረት መተሳሰር ይኖርባቸዋል። ሐዋርያው ጳውሎስም በሰላም ማሰሪያ የመንፈስን አንድነት ያዙ በማለት ይመክራል። መጋረጃዎቹ የተለያየ ቀለም ነበራቸው። እያንዳንዱ የቀለም ዐይነት የሚያመለክት አንድ ነገር አለው። ሰማያዊ ቀለም ሰማይን፣ ቀዩ ደግሞ የክርስቶስን ደም ያመለክታል። ሰማያዊና ቀይ ቀለም የሚደባለቁበት ጊዜም አለ። ሁለቱ አንድ ላይ ሲደባለቁ ሐምራዊ ቀለም ያስገኛሉ። ይህም ስለ ክርስቶስ ንግሥዋዊ ግርማ የሚያመለክት ነው። ሰማያዊና ቀይ ቀለም ሰማይን ማለትም ክርስቶስ ወደ ምድር መምጣቱን ወይም በሥጋ መገለጡን ያመለክታል። ቁጥር 31ና 32 መጋረጃውንም ከሰማያዊ ከሐምራዊም ከቀይ ግምጃ ከተፈተለ ከጥሩ በፍታም አድርግ። ብልህ ሠራተኛ እንደሚሠራ ኪሩቤል በርሱ ላይ ይሁኑ። በወርቅ በተለበጡት ከግራር እንጨትም በተሠሩት በአራቱም ምሰሶች ላይ ስቀለው። ኩላቦቻቸውም ከወርቅ አራቱም እግሮቻቸው ከብር የተሠሩ ይሁኑ ይላል። በአራት ምሶሶች ላይ የተሰቀለው መጋረጃ ስለ ኢየሱስ ክርስቶስ ብዕና የሚያመለክት ነው። ምሶሶዎቹ ከግራር እንጨት ሲሆኑ በወርቅ ይለበጣሉ። ከብር የተሠሩ አራት እግሮችም ይኖሯቸዋል። እነዚህ ምሶሶዎች እንዲሁ ከደን ውስጥ የተቈረጡ ናቸው እንጂ አናታቸው ወይም ቁንጮአቸው ላይ ምንም ድምድማት የለባቸውም። ከሌሎች ምሶሶች ልዩ የሚያደርጋቸውም ይኸው ነው። ኢሳይያስ ምዕራፍ 53 ቁጥር 8 እንዲህ ይላል በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደ ተወገደ ከትውልዱ ማን አስተዋለ ይላል ኢየሱስ ክርስቶስ ከሕያዋን ምድር ተወገደ ወይም ተቈረጠ ሰላሳ ሦስት ዓመት ተኩል ብቻ ነበር በዚህ ምድር የኖረው። ወደ ቅድስተ ቅዱሳን የሚያስገባው ብቸኛው መንገድ ልዩ በሆነ ሁኔታ በተፈተለ የበፍታ መጋረጃ የተጋረደ ነበረ። መጋረጃው ስለ ክርስቶስ ሥጋ መልበስ ነው የሚያመለክተው። ኢየሱስ መስቀል ላይ በነበረበት ጊዜ መንፈሱን ሰጠ፣ መጋረጃውም ለሁለት ተቀደደ። ይህም የአካልና የመንፈሱን መለያየት ለማመልከት ነው። መጋረጃው በመቀደዱ ወደ እግዚአብሔር ፊት የሚያስገባው በር ተከፈተ። ዛሬ ሰዎች ወደ እግዚአብሔር መድረስ የሚችሉበት ብቸኛው መንገድ በኢየሱስ ክርስቶስ በኩል ብቻ ነው። በዮሐንስ 14 ቁጥር 6 ኢየሱስ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም፣ ብሏል። አንዳንድ ሰዎች ቅን ከሆንና የቤተ ክርስቲያን አባሎች ከሆን ወደ እግዚአብሔር እንደርሳለን ብለው ያምናሉ ያስባሉ። እንዲህ ያለውን ሐሰት በፍጹም እንዳትቀበሉ ወገኖቼ። ይህ አመለካከት መጽሐፍ ቅዱሳዊ ድጋፍ የለውም። የሚያድነን የኢየሱስ ክርስቶስ ሞትና ትንሣኤ ነው። ንጹሕ ከሆነው ሕይወቱ ጋር ራሳችንን ስናስተያይ ወይም ደግሞ ወደ ቅድስተ ቅዱሳን በሚያስገባው መጋረጃ ፊት ለፊት ስንቆም ራሳችንን መኰነን እንጀምራለን። ማቴዎስ 27 ቁጥር 51፣ ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን እሰጠ፣ እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ ይላል። በኢየሱስ ክርስቶስ ሞት አማካይነት ወደ እግዚአብሔር እንገባለን። የመጋረጃውም ትርጉም ይኸው ነው። ዘጸአት 26 ቁጥር 36 እና 37 ሰባትን ጊዜ ሲኖራችሁ በኋላ ተመልከቱ። እኔና እናንተ በዚህ በኢየሱስ ክርስቶስ ተመርጠን መዳናችን ታላቅ በረከት ነው። ለእኔና ለእናንተ እግዚአብሔር ለዘላለም እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ ወገኖች የዛሬው ትምህርታችን እዚህ ላይ ያበቃል። በእውነት ጌታ መንፈስ ቅዱስ ከዘጸአት ምዕራፍ ሀያ አምስትና ሀያ ስድስት ታላቅ ነገርን አስተምሮናል። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን አሥራ ሦስት ሥልሳ ስድስት አዲስ አበባ ብላችሁ ጻፉልን። እንደ ወትሮ ሁሉ በቴክኒክ ያገለገለን ወንድማችን አለማየሁ ዳዊት ነው። እኔም አበበ ከበደ ወርቄ እናንተ ጋር በትምህርቱ በኩል የነበርኩኝ ደህና Good. I'm